የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች የሚያሰማውን ፕሮግራም አሁን ጀመረ። በአጠቃላይ yep. 28 ናቸው። ከመካከላቸው አንደኛው በሆስፒታል ውስጥ የሕክምና እርዳታ የተደረገለት ሲሆን፣ ሀያ ሰባቱ ግን ሕይወታቸው አልፏል። ከእነሱ ያገኘናቸው መረጃዎች እንዳሳዩት ኢትዮጵያ ናቸው ተብሎ ይታመናል። የኅልፈታቸው መንስኤ ግን ግን አልተረጋገጠም። የኅልፈታቸውን መንስኤ ይሄ ነው ማለት አንችልም። የዛምቢያ ፖሊስ ምክትል ቃል አቀባይ ዳኒ ዊሜሌ ናቸው ከሉሳ ካወጣ ብሎ ከሚገኝ የእርሻ ስፍራ አስከሬናቸው ተጥሎ የተገኙ ኢትዮጵያውያን ጉዳይ አስመልክቶ ከሰጡት አስተያየት የተወሰደ ነው። ዝርዝሩ በዕለቱ አብይ እትም ይቀርባል። ሁመራ ከሁለት ዓመታት በኋላ የመብራት አገልግሎት አገኘ ይችላል። ሌላው ዘገባችን የዚህን ዝርዝር ደርሶናል ቆየት ብሎ ይቀርባል። ሰኞ፣ ታህሳስ 3 2015 ዓ.ም። ጤና አስጥልኝ። እንደምን አመሻችሁ። ክብራትና ክብራን አድማጭ ተመልካቾቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪው ኤልያስ አስማረ፣ የቴክኒክ መሐንዲሱ ጆጊል፣ ከእለቱ ባልደረቦቻችንና ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። የዕለቱ የዜና አቅራቢ ቆንጅት ታየናት። አሁን የሰዓቱን የዓለም ዜና። መልካም ምሽት። ጤና ያስጥልኝ እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችው ቆንጅ ይታየ ነኝ። የቤኒሻንጉል ጉሙዝ ክልል መንግስት ከቤኒሻንጉል ህዝቦች ነጻነት ንቅናቄ በህንን ታጣቂ ቡድን ጋር የሰላም ስምምነት ላይ መድረሱን የክልሉ መንግስት አስታወቀ። ናኮር መልካ አጭር ዘገባ አስተላልፏል። የቤኒሻንጉል ጉሙዝ ክልል ኮሚኒኬሽን ጉዳዩ ጽህፈት ቤት ኃላፊ ወይዘሮ ፀሐይ ሙርካ ከታጣቂ ቡድኑ ጋር የሰላም ስምምነት መደረጉን ገልጸዋል። ሰራዊት ከክልሉ ጋር የሰላም ስምምነት ፈጽሞ አሁን ወደ ታድሶ መሀከል ገብቷል ማለት ነው። እዛው እኔ ነው ማወራ ከእነሱ ጋር ነው። አንደኛ ታጣቂ ቡድኑ ትጥቁን አውርዶ በሰላም ስምምነቱ መሰረት በክልሉ ሰላም ላይ ልማት ላይ በሀገሪቱ ሰላም ላይ ልማት ላይ ከክልሉ መንግስት ጋር በጋራ ለመስማት ነው የተስማሙት። ሌላኛው ምነት እነዚህ ታጣቂ ቡድኖች በስራ እድል ፈጠራ፣ በኢንቨስትመንት፣ በተለያዩ በሚፈልጓቸው የስራ መስኮች ላይ ተሰማርተው በልማትም በሰላም ዘርፍ ላይ እንዲሰሩ ስምምነት ላይ ተደርሶ አሁን ወደ ስልጠና መካከል ትጥቃቸውን ይዘው ገብቷል ማለት ነው አምስት መቶ የሚሆኑ ናቸው። የሰላም ስምምነቱ የነበረውን የሰላም ችግር ይፈታል ብለው ያምናሉ። ወደ ሰላም መመለሳቸው ለቤኒሻንጉል ጉምዝ ሕዝብ ብቻ ሳይሆን ለኢትዮጵያ ሕዝብ ትልቅ ትርጉም አለው። ቤኒሻንጉል ላይ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች አሻራ ያረፈበት ትልቁ የህዳሴ ግድብ ያለበት አካባቢ ከመሆኑ ጋር የጠላቶቻችን እነዚህን ተጠቅመው ህዳሴ ግድቡን ማደናቀፍ ይፈልጉ ነበር። በአካባቢ ሰላም እንዳይሆን ሲሰሩ ነበር ማለት ነው። ለኢትዮጵያ ሕዝብ ትልቅ ትርፍ ነው ማለት ነው። እነዚህ ወደ ሰላም መምጣታቸው ለሰላም ሲባል ከዚህ ቀደም ያለፉ ጥፋቶች ይቅር ይባላሉ ሲሉም ኃላፊው አክለዋል። በዚህ ዙሪያ ከታጣቂ ቡድኑ የጦር መሪዎች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ከጥቂት ወራት በፊትም በክልሉ መንግስትና የጉሙዝ ሕዝቦች ዲሞክራሲያዊ ንቅናቄ ጉዴ መካከል የሰላም ስምምነት መደረጉን ሁለቱ ወገኖች መግለጻቸውን መዘገባችን ይታወሳል። ቤኒሻንጉል ጉሙዝ ክልል ውስጥ ባለፉት አራት ዓመታት በተፈጸሙ ጥቃቶች ብዙ ቁጥር ያለው ሰላማዊ ሰው መገደሉን እና በመቶ ሺዎች የሚቆጠሩ መፈናቀላቸውን እንዲሁም የማረጋጋቱን ጥረትና ተፈናቃዮችን የመመለስ እንቅስቃሴዎችን ስንዘግብ ቆይተናል። ለአሜሪካ ድምጽ ናኮር መልካ ካምቦ። የ27 ኢትዮጵያውያን ፍልሰተኞች አስከሬን ዛምቢያ ውስጥ ከዋና ከተማዋ ከሉሳካ ወጣ ብሎ በሚገኝ እንጌዌሬሬ የተባለ የእርሻ ቦታ ትናንት እሁድ ተጥሎ መገኘቱን ፖሊስ አስታወቀ። የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር በበኩሉ ጉዳዩን እንደሚያጣራ አስታውቋል። አስከሬናቸው የተገኘው ኢትዮጵያውያን የሞቱት በረሃብና በድካም ምክንያት ነው ተብሎ እንደተጠረጠረ የዛምቢያ ባለስልጣናት ገልጸዋል። የዛምቢያ ፖሊስ ከአካባቢው ነዋሪዎች በደረሰ ጥቆማ መሰረት አስከሬኖቹን አግኝቶ ባደረገው የመጀመሪያ ምርመራ ባልታወቁ ሰዎች መንገድ ዳር የተጣሉት ሁሉም በሀያና በሰላሳ ስምንት ዓመት ዕድሜ ውስጥ የነበሩ ወንዶች መሆናቸውን አመልክቷል። አስከሬኖቹ በተገኙበት ወቅት አንድ ሰው ብቻ በህይወት የተገኘ ሲሆን ሕክምና እንዲደረግለት በጥድፊያ ሉሳካ ወደሚገኝ ሆስፒታል መወሰዱ ተገልጿል። የሟቾቹ አስከሬኖችም ማንነታቸውን ለመለየት ለመለየትና በምን ምክንያት እንደሞቱ ለማረጋገጥ ምርመራ እንዲካሄድ ወደ አስከሬን ማሳረፊያ እና መመርመሪያ ስፍራ መወሰዳቸውን ፖሊሶች አስታውቀዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይኖረናል። በሩሲያ የጦር ሰራዊት ውስጥ ተሰልፎ በዩክሬን ጦርነት ሲዋጋ የተገደለው የ23 ዓመቱ ዛምቢያዊ ተማሪ አስከሬን ወደ ሀገሩ ተመልሷል። የሩሲያ የጦር ሰራዊትን ከመቀላቀሉ አስቀድሞ የኒውክሊየር ምህንድስና ትምህርት በማጥናት ላይ የነበረው ለሚካኒ ኔሬንዳ የተባለው ዛምቢያዊ ተማሪ አስከሬን ትናንት እሁድ ነው ሉሳካ የገባው። ዛምቢያዊው በነጻ ትምህርት እድል ትምህርቱን እየተከታተለ የነበረ ቢሆንም እንደ አውሮፓውያን አቆጣጠር በ2020 ዓ ም ሚያዚያ ወር ላይ ሱስ አስያዥ መድኃኒቶችን በማስተላለፍ ወንጀል የዘጠኝ ዓመት እስራት ቅጣት ተፈርዶበት እንደነበረ ዘገባው አመልክተዋል። ከዚያም በኋላ በውጊያው በመካፈል የተሰጠውን ልዩ ምህረት ተቀብሎ ዩክሬን ውስጥ ውጊያ ላይ ሳለን የተገደለው የዛምቢያ የውጭ ጉዳይ ሚኒስትር ስታንሊ ካኮቦ መንግስታቸው ስለ ተማሪው አሟሟት ከሩሲያ ባለስልጣናት ማብራሪያ መጠየቁን ተናግረዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ኢራን ባለፈው መስከረም ከተቀሰቀሰው የተቃውሞ ሰልፍ በተያያዘ በእስር ላይ በሚገኝ ሁለተኛ ሰው ላይ የሞት ቅጣት መፈጸሟን አስታወቀች። ማጂያሪዛ ናርቫርድ ዛሬ ማሻድ ከተማ ውስጥ በአደባባይ ተሰቅሏል ሲል ሚዛን የሚባል የኢራን መንግስት የፍትህ ዘርፍ የዜና ወኪል ነው ያስታወቀው። ራህናቫድ ባለፈው ወር በከተማዋ ሁለት የጸጥታ ኃይል አባላትን በስለት ገሏል ተብሎ ተፈርዶበት እንደነበረ ተዘግቧል። የተቃውሞ እንቅስቃሴ መሪዎች እንዳሉት በኢራን ቢያንስ 12 ሰዎች በዝግ ችሎት የሞት ቅጣት የተፈረደባቸው ሲሆን የመጀመሪያው ከተቃውሞው ጋር በተያያዘ የሞት ቅጣት የተፈጸመበት ባለፈው ሳምንት መሆኑ ታውቋል። በሌላ ዜና ኢራን የተቃውሞ ሰልፎቹን የሚደግፍ ቪዲዮ አውጥተዋል ብላ ያሰረቻቸውን ሁለት ሴት ተዋናያንና አንድ ወንድ የቲያትር አዘጋጅ በዋስ መልቀቋ ተሰምቷል። ባለፈው ህዳር ወር የታሰሩት የቲያትር አዘጋጁ ሐሚድ ፑራዛሪ እና ተዋንያኑ ሶሂሊ ጎላስታኒ እና ፌዜ ኢዩን ትናንት እሁድ ማታ መለቀቃቸውን የሀገር ውስጥ የዜና ማሰራጫዎች ዘግበዋል። በሌላ ዜና ደግሞ ሁለት ታዋቂ የባህይ እምነት መሪዎች አስር ዓመት እስራት ተፈርዶባቸው ወህኒ ቤት መግባታቸው ተገልጿል። የኢራን መንግስት በሀገሪቱ እስልምና ካልሆኑ እምነቶች ውስጥ ትልቁ በሆነው የባህይ እምነት ላይ በቀጠለው አፈና ሁለቱን መሪዎች ማሰሩን በተባበሩት መንግስታት ድርጅት የማህበረሰቡ ተወካዮች ትናንት እሁድ አስታውቀዋል። የ69 ዓመቷ ማህቫዝ ሳቤት እና የ60 ዓመቷ ፋሪባ ካማላባዲ ከአሁን ቀደም በባህዮች ትግል አንቂነታቸው የተነሳ ሁለቱም ለአስር ዓመታት ታስረው የነበሩ መሆኑ ተገልጸዋል። በቅርቡ አንድ ሰዓት በፈጀ የፍርድ ሂደት አዲስ የአስር ዓመት እስራት እንደተፈረደባቸው ነው የተገለጸው። በየመኑ ጦርነት እንደ አውሮፓውያን አቆጣጠር ከ2015 ዓመተ ምህረት ወዲህ ከ11 ሺህ የሚበልጡ ሕፃናት ተገድለዋል አሊያም ቆስለዋል ሲል የተባበሩት መንግስታት ድርጅት አስታወቀ። አሐዙ ሳውዲ መሩ ህብረት ግጭቱን በተቀላቀለበት ጊዜ በድርጅቱ የተረጋገጡ ክስተቶችን ብቻ ያካተተ በመሆኑ ቁጥሩ ከዚህም ሊበልጥ እንደሚችል ዩኒሴፍ ባወጣው መግለጫ አስረድቷል። የዩኒሴፍ ዋና ስራ አስኪያጅ ካትሪን ረስል ባወጡት መግለጫ ብዙ ሺህ ህጻናት ህይወታቸውን አጥተዋል። አሁንም ብዙ መቶ ሺህ ህጻናት ለመከላከል በሚቻሉ በሽታዎች ወይም በረሃብ ሳቢያ የሞት አፋፍ ላይ ናቸው ሲሉ አስታውቀዋል። የተባበሩት መንግስታት ድርጅት እንዳመለከተው ከየመን ህዝብ ሶስት አራተኛ የሚሆነው ሰብአዊ እርዳታና የደህንነት ጥበቃ የሚያስፈልገው ነው። የአውሮፓ ህብረት አባል ሀገሮች የውጭ ጉዳይ ሚኒስትሮች ሩሲያ ላይ ተጨማሪ ማዕቀብ ለመጣል ውይይት እያደረጉ ነው። ለዩክሬን የጦር ኃይል በሚላክ ተጨማሪ የገንዘብ ድጋፍ ላይም እየመከሩ መሆናቸው ተዘግበዋል። ሩሲያ ወሳኝ የሆኑ የዩክሬን መሰረተ ልማት አውታሮችን በአየር ማጥቃቷን በቀጠለችበት በአሁኑ ወቅት ዩናይትድ ስቴትስ ዩክሬንን መርዳቷን እንደምትቀጥል ቃል ገብታለች። የአውሮፓ ህብረት ብራሰልስ ውስጥ ዩክሬን ለጦር መሳሪያ አቅርቦት መግዣ የምታውለው ሁለት ነጥብ አንድ ቢሊዮን ዶላር ለመስጠት እየተነጋገረ መሆኑ ተመልክቷል። አህጉራዊው ህብረት በሩሲያ ላይ በግለሰቦች እና በኢንዱስትሪዎቿ ላይ ስምንት ዙር ማዕቀብ ከዚህ በፊት ደንግጓል። ዘጠነኛው መጪው ዙር ማዕቀብ የመንግስት ባለሥልጣናትና የመከላከያ እንዲሁም የባንክ ኢንዱስትሪዋ ላይ እንደሚያነጣጥር ነው የተጠቆመው። ለዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን አምሹ። ቆንጅ ታየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ ታህሳስ 3 2015 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ የዕለቱ ዋና አዘጋጅ ሲሆን ግርማ፣ ስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ጃን ድራይደር ነው። አድማጮች አሁን በቀጥታ ወደ ዕለቱ አቢይ ርዕስ የሀያ ሰባት ኢትዮጵያውያን አስከሬን ከሉሳ ካወጣ ብሎ ከሚገኝ እርሻ ስፍራ ተጥሎ ተገኘ የ27 ኢትዮጵያውያን ፍልሰተኞች አስከሬን ዛምቢያ ውስጥ ከዋና ከተማዋ ሉሳ ካወጣ ብሎ ከሚገኘው ኒጌ ወሬሬ የእርሻ ቦታ ትናንት እሁድ ታህሳስ 2 2015 ነው ተጥሎ መገኘቱን ፖሊስ ያስታወቀው አስከሬናቸው የተገኘው ለኢትዮጵያውያኑ ህልፈት በረሃብና ድካም ምክንያት ይሆናል በሚል መጠርጠሩን የዛምቢያ ባለስልጣናት ቀደም ሲል ለሮይተርስ ገልጠው ነበር። አስከሬኖቹ በተገኙበት ወቅት አንድ ሰው ብቻ በህይወት መትረፉን ለሕክምናም በጥድፊያ ሉሳካ ውስጥ ወደሚገኝ ሆስፒታል መላኩን ተናግረዋል። የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር በበኩሉ ጉዳዩን እንደሚያጣራ ነው ያመለከተው። ደቡብ አፍሪካ የሚገኘው ዘጋቢያችን መላኩ አየለ ዝርዝሩን ይዟል። ከዋና ከተማዋ ሉሳካ ወጣ ብሎ በሚገኝ ኒጌቤሬሬ የእርሻ ቦታ ትናንት እሁድ ታሳስ ሁለት ሁለት ሺ አስራ አምስት ዓመተ ምህረት አስከሬናቸው ተጥሎ የተገኘው ሀያ ሰባት ሰዎች ኢትዮጵያውያን ስለ መሆናቸው ከአስከሬናቸው ጋር የተገኘው ሰነድ እንደሚያሳይ የዛምቢያ ፖሊስ ምክትል ቃል አቀባይ ዳኒሚ ዌሌ ለአሜሪካ ድምፅ ተናግረዋል። በአጠቃላይ 28 ናቸው። ከመካከላቸው አንደኛው በሆስፒታል ውስጥ የሕክምና እርዳታ የተደረገለት ሲሆን ሀያ ሰባቱ ግን ሕይወታቸው አልፏል። ከእነሱ ያገኘናቸው መረጃዎች እንዳሳዩት ኢትዮጵያን ናቸው ተብሎ ይታመናል። የሕልፈታቸው መንስኤ ግን ገና አልተረጋገጠም። የሕልፈታቸውን መንስኤ ይሄ ነው ማለት አንችልም። አስከሬናቸው የተገኘው ኢትዮጵያውያኖቹ የሞቱት በረሃብና በድካም ምክንያት ነው ተብሎ እንደተጠረጠረ የዛምቢያ ባለሥልጣናት ለሮይተርስ ገልጸዋል። ፖሊስ ከአካባቢው ነዋሪዎች በደረሰው ጥቆማ መሠረት አስከሬኖቹን አግኝቶ ባደረገው የመጀመሪያ ምርመራ ባልታወቁ ሰዎች መንገድ ዳር የተጣሉት ሁሉም በሃያና በሰላሳ ስምንት ዓመት ዕድሜ ውስጥ የነበሩ ወንዶች መሆናቸውን አመልክተዋል። አስከሬኖቹ በተገኙበት ወቅት አንድ ሰው ብቻ ራሱን ስቶ በሕይወት የተገኘ ሲሆን ሕክምና እንዲደረግለት በጥድፊያ ወደሚገኝ የመንግስት ዩኒቨርሲቲ ሆስፒታል መወሰዱ ተገልጿል። በአሁኑ ሰዓት ሆስፒታል ውስጥ ነቅቶ መናገር መጀመሩን የፖሊስ ቃል አቀባዩ ገልጸው፣ ነገር ግን ስለ ሁኔታው ለመናገር ትንሽ ማረፍ እንደሚያስፈልገው ከሆስፒታል እንደተነገራቸው ቃል አቀባዩ ገልጸዋል። የሟቾቹ አስከሬንም ማንነታቸውን ለመለየት እና በምን ምክንያት እንደሞቱ ለማረጋገጥ ምርመራ እንደሚካሄድ ወደ አስከሬን ማሳረፈና ምርመራ ስፍራ መወሰዳቸውን ፖሊሶች አስታውቀዋል። በአንድ ቦታ አስከሬናቸው ተደፍቶ የተገኙት ሀያ ሰባት ዜጎች አስከሬን በምስል እንደሚታየው ለመመልከት ዘግናኝ ሲሆን ይህ የሆነበት ምክንያት ይታወቅ እንደሆነ የተጠየቁት ቃል አቀባዩ ዳኒ ሚዌሌ የአስክሬን ምርመራ ውጤቱ ከመምጣቱ በፊት ከምናየው በመነሳት አየር አጥተው ታፍነው የሞቱ ይመስለናል። ይሁን እንጂ ያንን ለማረጋገጥ የአስክሬን ምርመራ ውጤቱን መጠበቅ አለብን። አስክሬኖቹ የመበስበስና የመፈራረስ ሁኔታ ጀምረዋል ለሚለው እንደዚህ አልሆነም። ሆኖም ቆዳቸው መላላጥ ይታይበታል፣ እንደሚመስለኝ ከሙቀት የተነሳ ነው። የአስክሬን ምርመራ ውጤቱን ገና እየተጠባበቅ እንደመሆኑ ለአሁኑ ከዚህ በላይ ማለት የምችለው ነገር የለም። ኢትዮጵያውያን ፍልሰተኞች ደቡብ አፍሪካን ወደ መሳሰሉ ሀገሮች አዘውትረው በዛምቢያ በኩል እንደሚያልፉ የቀደሙ ሪፖርቶች ይጠቁማሉ። ፍልሰተኞች የተሻለ ኑሮና ስራ ፍለጋ ወደ ደቡብ አፍሪካ ለመግባት በሚያደርጉት ትግል ብዙ ኢትዮጵያን ስደተኞች ለሞትና ለአካል ጉዳተኝነት እየተዳረጉ እንደሚገኝ መረጃዎች ያመላክታሉ። ሆኖም በዛምቢያ በኩል ሲያልፉ በጉዞ ላይ ህይወታቸው ስለሚያልፍ ፍልሰተኞች የሚሰማ ዘገባ የተለመደ አይደለም። አስከሬኖቹ በሚነሱበት ወቅት በስፍራው ነበርኩኝ ስሜ አይጠቀስ ያሉ አንድ ኢትዮጵያዊ የሉሳካ ነዋሪ በሰጡት አስተያየት፣ የስደትን አስከፊነት ለሚመለከታቸው አካላት በተደጋጋሚ ብንናገርም መፍትሄ የሰጠው አካል የለም። የህገ ወጥ ሰዎች አዘዋዋሪዎች ደቡብ ኢትዮጵያ ሀዲያና ከምባታ ዞን እንዲሁም እዚሁ ጎረቤት ሀገር ማላዊ ተቀምጠው የዜጎችን ህይወት አደጋ ላይ የሚጥሉ ለኢትዮጵያውያን ደላላዎች መፍትሄ አለመሰጠቱን ተስፋ አስቆርጧቸዋል። በህይወት ተርፈው ወደ ሀገር ቤት የሚመለሱ ወጣቶች የደላላዎችን ስምና አድራሻ የሚያውቁ ሲሆን ጥብቅ እርምጃ ካልተወሰደ ችግሩ እየከፋ እንደሚመጣ አስተያየት ሰጪዋ ተናግረዋል። በዛምቢያ ሉሳካ የኢትዮጵያ ኤምባሲ የሌለ ሲሆን በውክልና አገልግሎት ይሰጣል የተባለው የዚምባብዌ የኢትዮጵያ አምባሳደር ረሺድ መሐመድ አልፎ አልፎ ከኢትዮጵያ እየተመላለሱ አገልግሎት እንደሚሰጡና በቋሚነት እንደማይሰሩ ለማወቅ ተችሏል። በእጅ ስልካቸውም ላይ አምባሳደሩን ለማግኘት በቪኦኤ ሪፖርተር በኩል የተደረገው ጥረት አልተሳካም። ጉዳዩን አስመልክቶ የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ ዓለም በስልክ ጠይቀናቸው በላኩት የጽሁፍ መግለጫ ዛምቢያ መዲና ሉሳካ አቅራቢያ ሕይወታቸው ባለፉ ዜጎች የተሰማቸውን አዘን ገልጸዋል። ሕገወጥ አዘዋዋሪዎች አማካኝነት ወደ ደቡብ አፍሪካ ለመግባት ሲሉ ሉሳካ አቅራቢያ ሕይወታቸውን ያጡ ዜጎች ማንነት ለማጣራት ወደ አካባቢው ባለሙያ በማሰማራት ከዛምቢያ መንግስት ጋር እንደሚሰሩ አስታውቀዋል። ቀደም ሲል በተመሳሳይ ሁኔታ ማላዊ ውስጥ የሞቱ ወገኖችን ሁኔታ ለመመርመር በውጭ ጉዳይ ሚኒስቴር የተመራ ቡድን ማላዊ ውስጥ ይገኛል ያሉት ቃል አቀባዩ፣ ይህ አደጋ የህገወጥ ሰዎች ዝውውር ወገኖቻችን ላይ የሚደርሰውን ጉዳት መከላከል እንዲቻል የሚመለከታቸው አካላትና ዜጎች የተቀናጀ ጥረት አስፈላጊ መሆኑን ያሳያል ብለዋል። የዛምቢያ ፖሊስ ምክትል ቃል አቀባይ በበኩላቸው የሀገሪቱ ፖሊስና ሌሎችም የደህንነት ክፍሎች ስለ ጉዳዩ ምርመራ ከፍተዋል ብለዋል። በስፍራው የሚገኙት መርማሪዎቻችን ሁሉንም መረጃዎች በማሰባሰብ ስለ ሁኔታው ለመረዳት እየጣሩ ነው። ምን እንደተከሰተ በትክክል ለማወቅ የኢሚግሬሽን መስሪያ ቤትን ጨምሮ ከሁሉም ደህንነት መስሪያ ቤት ኃላፊዎች ጋር ተባብረን በመስራት ላይ እንገኛለን። የምርመራ ውጤት ለመግለጽ ምን ያህል ጊዜ እንደሚፈጅ ተጠይቀው፣ ምርመራው በፍጥነት ይጠናቀቃል ብለን ተስፋ እናደርጋለን። ያ ይሆናል ብለን ነው ተስፋ የምናደርገው። በጣም በቅርቡ እንደሚሆን እናምናለን። የነገሩን መሰረት መርምረን ለህብረተሰቡ በአስቸኳይ መረጃ መስጠት እንችላለን ብለንም ተስፋ እናደርጋለን። ኢትዮጵያውያን ፍልሰተኞች ደቡብ አፍሪካን ወደ መሳሰሉ ሀገሮች ለመግባት አዘውትረው በዛምቢያ በኩል እንደሚያልፉ የጠቆመው የሮይተርስ ዘገባ ሆኖም በዛምቢያ በኩል ሲያልፉ በጉዞ ላይ ህይወታቸውን ስለሚያልፍ ፍልሰተኞች የሚሰማ ዘገባ የተለመደ እንዳልሆነ ጠቅሷል። ባለፈው ጥቅምት ወር አጋማሽ ማላዊ ውስጥ የ25 ኢትዮጵያውያን አስከሬኖች በጅምላ መቃብር መገኘታቸው መዘገቡ ይታወሳል። የውጭ ጉዳይ ሚኒስቴር ቃል አቀባዩ መለስ ዓለም ቀደም ሲል በተመሳሳይ ሁኔታ ማላዊ ውስጥ የሞቱ ኢትዮጵያውያን ሁኔታ ለመመርመር በውጭ ጉዳይ ሚኒስቴር የተመራ ቡድን ማላዊ ውስጥ እንደሚገኝ ተናግረዋል ቃል አቀባዩ ይህ አደጋ የሕገወጥ ሰዎች ዝውውር ወገኖች ላይ የሚደርሰውን ጉዳት መከላከል እንዲቻል የሚመለከታቸው አካላትና ዜጎች የተቀናጀ ጥረት አስፈላጊ መሆኑን ያሳያል ብለዋል። ለአሜሪካ ድምፅ ራዲዮ መላኩ አየለ ጆሐንስበርግ። አፍሪካውን ዘጋቢያችን መላኩ አየለን ለዘገባው አመሰግናለሁ። አድማጮች ተከታዩ ዘገባ ደግሞ ወደ ኢትዮጵያ ይመልሰናል። ሁመራ ከሁለት ዓመታት በኋላ የመብራት አገልግሎት አገኘች። በሰሜኑ ጦርነት ሳቢያ ለሁለት ዓመታት የመብራት አገልግሎት ተቋርጦባት የነበረችው የሁመራ ከተማ ከትናንት ጀምሮ አገልግሎት ማግኘቷን የኤሌክትሪክ ኃይል አገልግሎት መስሪያ ቤት አስታወቀ። ባለፉት ሶስት ቀናት ሁመራንና ማይጫውን ጨምሮ ከአምስት በላይ ከተሞች የመብራት አገልግሎት መስጠት መጀመሩን የገለጠው የኢትዮጵያ ኤሌክትሪክ አገልግሎት ድርጅት አክሱም፣ አድዋ፣ አዲግራትና ውቅሮን ተጠቃሚ ለማድረግም እንደሚሰራ አመልክተዋል። መስፍን አራጌ ዝርዝሩን ይዟል። የኢትዮጵያ መንግስትና ህወሀት ደቡብ አፍሪካ ላይ የደረሱትን የሰላም ስምምነት ተከትሎ የተቋረጡ መሰረተ ልማቶችን ወደ ነበሩበት ለመመለስ ከሚደረገው ጥረት አንዱ የሆነው የመብራት አገልግሎት ትናንት ሁመራን፣ ከዚያ በፊት ሽሬን ተጠቃሚ እንዳደረገ በኢትዮጵያ ኤሌክትሪክ ኃይል የከፍተኛ ኤሌክትሪክ ማስተላለፊያ መስመሮች ጥገና ቴክኒካዊ ድጋፍ ክፍል ስራ አስኪያጅ ተስፋዬ መንግስቱ ገልጸዋል። ከሁመራ እስከ ሽሬ ድረስ ከሽሬ ደግሞ እስከ ተከዜ የሚሄደው ማይቀናታል ይባላል የተንቤን በረሀ መግቢያ ነው። እሱም በረሃ አካባቢ ነው። ከዛ ድረስ ያለውን በመጠገን ከተከዜ ወደ ሽሬ፣ ከሽሬ ሁመራ የሚመጣውን የሁለት መቶ ሰላሳ ኪሎ ቮልት ትራንስሚሽን መስመር ጠግነናል። ለሁመራና ለሽሬ ኤሌክትሪክ የማድረስ ስራ ሰርተናል። ለአሜሪካ ድምጽ አስተያየታቸውን የሰጡት የከተማዋ ነዋሪ የምስራች ዳኘው በከተማዋ አንዳንድ ሰፈሮች መብራት እንደመጣ በወሬ ብንሰማም እኛ ጋር የደረሰ ነገር የለም ይላሉ። መብራት አሁን ይበራል ምናምን እየተባለ ነው እ እየበራ ነው ምናምን እያሉ አሁን ስፍራው እንደሚገኙ የገለጹት አቶ ተስፋዬ የአስተያየቱን ትክክለኛነት አረጋግጠው ሁሉንም ተደራሽ ለማድረግ እየተሰራ መሆኑን አመልክተዋል። ሽሬ ሙሉ ለሙሉ አግኝቷል። ከወልቃይት ጸገደ ሰፊቱ መራ ዞን አስተዳደር ስር የሚገኙት የተለያዩ ከተሞች ራሱ ሁመራ፣ ማይካድራ፣ ዳንሻ እስከ ሶሮቃ ድረስ ያለው በወልቃየት ሌሎች ስማቸውን ያለወኳቸው አካባቢዎች በአስራ አምስት ሺ ና በሰላሳ ሶስት ሺ መስመር ተዘርግቶ ኤሌክትሪክ የሚያገኙ አካባቢዎችን ኤሌክትሪክ ለማገናኘት ኢትዮጵያ ኤሌክትሪክ አገልግሎት ኛ የጥገና ስራ ያከናውኑ ነው የቆዩት። እነሱም ከትላንትና ጀምሮ የሁመራ ሰብስቴሽን ማከፋፈያ ጣቢያ ኤሌክትሪክ እንዲያገኝ ተደርጓል። ዛሬ እኛም ቦታው ላይ ተገኝተን ያረጋገጥ ነው ሁመራ ከተማ ላይ የተወሰኑ አካባቢዎች የኤሌክትሪክ የማዳረስ ስራ እንደተጀመረና አሁንም ባለሙያዎቹ ትራንስፎርመሮችን በየመንደሩ እየሄዱ ዘይት ያለቀባቸው የተለያየ ችግር ያለባቸውን የጥገና ስራ እያከናወኑ ኤሌክትሪክ የማዳረስ ስራ እየሰሩ እንደሆነ ነው። እኛም አሁን ቦታው ላይ ያረጋገጥ ነው የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ጽፈት ቤት ተጋፊ ደጋለም ሲሳይ በበኩላቸው ከተማዋ ዳግም የኤሌክትሪክ ብርሃን በማግኘቷ የህዝቡ ደስታ የላቀ ነበር ይላሉ። ትናንትና ሁመራ ከተማ ላይ ከተወሰኑ መስመር መብራት አይተን በጣም ተደስተናል። ህዝቡ ተደስቷል። ወጣቶች በየአስፋልቱ በቃ ፎቶ በማንሳት ዝም ብለው ይል ደስታቸውን ሲገልጹ ነው መመሹትና ሌሎችን በቀጣይ ከተማዋ ሙሉም ይበራልና ብለን ተስፋ እናደርጋለን። ናይካራ ወንተራፊ አካባቢና ራጅራ ድረስ ይሄዳል። በመሀል ወደ ጎንደር አቅጣጫ ደግሞ የዳን ማስታወሻ በአፈር የሚባሉት እና ከሰረፋ ድረስ ያሉት ሌሎቹ በተመሳሳይ ወልቃዊ አካባቢ ቤት ሙሉ እና ቆራሪት አካባቢ ገና ናቸው። የሁመራው የትላንትና ብልጭታ ለሌሎቹም እጅግ ተስፋ ስለሰጠል በጣም ደስተኞች ነን። በጣም ደስ ይዘናል። በዞኑ ወፍ አርግፋ አካባቢ የሚኖሩት ፍሬው አስማረ በበኩላቸው ሁመራ እና ሽሬ ላይ የመብራት አገልግሎቱ ቢጀመርም የሚኖሩበት አካባቢ ላይ ግን እስካሁን አገልግሎቱ አለመኖሩን ጠቁመዋል። पार्क बोल मे ग ሁመራ ማከፋፈያ ጣቢያ ኃይል ያገኙ ነበሩና አሁን አገልግሎቱ የተቋረጠባቸው አካባቢዎች መቼ ተጠቃሚ ይሆናሉ? የሚል ጥያቄ የቀረበላቸው አቶ ተስፋዬ ሲመልሱ ማከፋፈያ ጣቢያው ድረስ ከደረሰ ከዚህ በኋላ ያሉት ደግሞ ኢትዮጵያ ኤሌክትሪክ ኃይል የሚያስተዳድራቸው የአነስተኛ መስመሮች በመሆናቸው እነሱ የጥገና ስራቸውን እንዳከናወኑ ነው ለእኛም የገለጹልን። አሁን የሚቀራቸው ትራንስፎርመሮቹ ምክንያቱም ምናልባት እነዚህ ዘይት በስርቆት ምክንያት ከትራንስፎርመር ውስጥ ሊቀዳ ስለሚችል የምትለቅበት ሰዓት ትራንስፎርመር የመቃጠል አደጋ ሊኖረው ይችላል። ግዴታ እነሱን ቼክማየል እያደረጉ ሴክሽኖችን እያረጋገጡ ኤሌክትሪክ ለመስጠት እየሰሩ የሚገኙት እና ብዙ ጊዜ ይፈጃል የሚል ግምት የለኝም። የዘይት አቅርቦት ጥረት ካልገጠማቸው በስተቀር በቅርቡ አካባቢዎችን ሙሉ ኤሌክትሪክ እንዲያገኝ ማድረግ ስራ ይጠናቀቃል። በኢትዮጵያ ኤሌክትሪክ አገልግሎት የኮርፖሬት ኮሚኒኬሽን ዳይሬክቶሬት ዳይሬክተር መላኩ ታዬ ባለፉት ሶስት ቀናት ሁመራን ጨምሮ ከአራት ከተሞች በላይ የመብራት አገልግሎት ተጠቃሚ መሆናቸውን አረጋግጠ ተረጋግጠዋል። ሶስት ቀን በፊት ሽሬ ከተማ፣ ማይጨው፣ ሰለክላካና እንዳባጉና ከተሞች የሚገኙ ደንበኞቻችን የኤሌክትሪክ አገልግሎት ተጠቃሚ ሆነዋል በሌላ መልኩ ሁመራ እና ሁመራ አካባቢ የሚገኙ ከተሞችን እንዲሁም ኤሌክትሪክ ተጠቃሚ ለማድረግ አስቀድመን የዝቅተኛ እና መካከለኛ መስመር የጥገና ስራዎችን አከናውንናል እንግዲህ ከሁመራ ማይካድራ አብደራፊ እንዲሁም ከሁመራ ባህከር እና ዳንሻ መስመር ላይ ያሉ የገጠር ቀበሌዎችን ጨምሮ መስመሩ የፍተሻ ስራ ተከናውነ ሁመራ ከተማ ላይ ከትናንት አስራ አንድ ሰዓት ጀምሮ ኤሌክትሪክ አገልግሎት ተጠቃሚ የጥገና ስራው ቢጠናቀቅም የመብራት አገልግሎቱ ሳይጀመር ለቀናት መቆየቱ እንዳሳሰባቸው የሁመራን ነዋሪ ጠቅሰን አርብ ዕለት መዘገባችን ይታወሳል። በኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር ሞገስ መኮንን አካባቢዎቹ መብራት ያላገኙበት ምክንያት መስመሮች ላይ ኃይል ባለመድረሱ እንደነበር ጠቁመው በሚቀጥሉት ጊዜያት አክሱም፣ አድዋ፣ አዲግራትና ውቅሮን ተጠቃሚ ለማድረግ ይሰራል ብለዋል። ኤሌክትሪክ ያላገኘበት ዋነኛው ምክንያት ከሽሬ የሚመጣው መስመር ኤሌክትሪክ ማግኘት ስላልቻለ ነበር። ያ መስመር ከተስተካከለ በኋላ ግን ትናንት እስከ ሁመራ ማከፋፈያ ጣቢያ ድረስ ያለው የጥገና ስራም ተጠናቅቆ ፍተሻም ተጠናቅቆ ከተማው እና ከዛ ደግሞ ኃይል የሚያገኙ አካባቢዎች ኤሌክትሪክ ማግኘት ችለዋል። ጥገናው በቀጣይም ሌሎች ኤሌክትሪክ ያልተደረሰባቸው አካባቢዎች የማዳረስ እቅድ ተይዞ በዛ መንገድ እየተሰራ ነው። በዋናነት ታክሱም አድዋ አዲግራት ውቅሮ፣ ያለው መስመር የተወሰነ ጥገና ይፈልጋል። እሱን ደግሞ ቀጥሎ የጥገና ትኩረት አቅጣጫችን አድርገን የምንሰራበት ይሆናል። የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ጽህፈት ቤት ኃላፊ አቶ ደግ ዓለም የመብራት አገልግሎቱ መቋረጥ ህይወትን አክብዶ እንዳለፈ ይጠቅሳሉ። አቶ ተስፋዬ ደግሞ የደረሰው ውድመት በገንዘብ ተሰልቶ ወደፊት ይፋ እንደሚደረግ ገልጸው ጉዳቱ እየከፋ እንደነበር ግን አስታውቀዋል። ከወልቃይት ሁመራ ካፖ ድረስ እና ከሆ ከሆመራ እስከ ሽሬ ያለው መስመር ላይም ኮንዳክተሮች ላይ የተለያዩ መበጣጠት ነበረ። ከሆመራ እስከ ሽሬ በጣም ከፍተኛ ጉዳት ከፍተኛ ውድመት አጋጥሞት በመቶ አራት ስፓኖች ላይ ኦልሞስት ከአንድ ሺህ በላይ የተለያዩ መበጣጠት የተበጣጠሱ ቦታዎችን ጠግነን ነው እስከ ሽሬ ድረስ ያለው ከሽሬ ደግሞ እስከ ሰንዴን በረሃ መግቢያ ድረስ ደግሞ ከሰላሳ ሰባት በላይ ወደ አራት መቶ የተለያዩ ቦታዎች ላይ የተበጣጠሱ ስንጠግነን ነው ኤሌክትሪክ እዚህ እንዲደርስ የተደረገው አካባቢው ከጦርነቱ በፊትም ሆነ በኋላ የማንነት ጥያቄ የሚነሳበት ህወሀትም ሆነ የአማራ ክልል መንግስት አንዳቸው ሌላውን በሰብአዊ ጥሰት፣ በሀብት ውድመትና በሰዎች መፈናቀል የሚከሱበት ነው። ህወሀት የአማራ ልዩ ኃይልና ፋኖ በተለይ የትግራይ ተወላጆች ላይ ያነጣጠረ ጥቃት ፈጽመዋል፣ ሀብትና ንብረታቸውን አውድመዋል፣ ለመፈናቀልም ዳርገዋል ሲል ይከሳል። የአማራ ክልል በበኩሉ ህወሀት በትጥቅ ትግሉ ወቅት በስልጣን ላይ በነበረባቸው ጊዜያትና ባለፉት ሁለት የጦርነት ዓመታት የማይካድራውን ጨምሮ በአካባቢው ነዋሪ በሆኑ የአማራ ተወላጆች ላይ ግድያ፣ ማሰቃየትና ሌሎች ወንጀሎችን ፈጽሟል ሲል ይወነጅላል። ለአሜሪካ ድምፅ መስፍን አራጌ ነኝ፣ ከደሴ። መስፍንን ለዘገባው አመሰግናለሁ። አድማጮች፣ አሁን ወደ ዓለም አቀፍ ርዕስ ነው የምንሻገረው። በኢትዮጵያ መንግስትና በሕወሓት መካከል ከስድስት ሳምንታት በፊት የተፈረመውን የሰላም ስምምነት ተከትሎ በትግራይ አፋርና አማራ ክልሎች በግጭት ለተጎዱ የህብረተሰብ ክፍሎች የሚሰጠው የሰብአዊ ድጋፍ እንዲጠናከር መቻሉን የተባበሩት መንግስታት ድርጅት የስደተኞች መርጃ ዩኤንኤችሲአር አስታወቀ። አሶሼትድ ፕሬስ ያጠናቀረውን የዚህን ዘገባ ዝርዝር ስመኝሽ የቆየ እንደሚከተለው ታቀርበዋለች። በኢትዮጵያ የዩኔችሲያር ተወካይ ዶክተር ማማዱ ዲያን ዓርብ ዕለት ለጋዜጠኞች በሰጡት መግለጫ የሰላም ስምምነቱ ከተፈረመ ወዲህ በሰሜን ኢትዮጵያ የሚደረገው እርዳታና ጥበቃ መጠን ጨምሯል ብለዋል። የሰላም ስምምነቱ የተፈረመው ጥቅምት 23 ነበረ። ከዛን ጊዜ ወዲህ ዩኤንኤችሲአርና አጋሮቹ በትግራይ ብቻ ሳይሆን አማራንና አፋርን ጨምሮ በጠቅላላው በሰሜን ኢትዮጵያ የሚሰጡትን እርዳታ፣ ጥበቃና ሌሎች መፍትሄዎችን መጠን መጨመር ችለዋል። በኢትዮጵያ መንግስትና በህወሃት መካከል ጥቅምት 23 በተፈረመው የሰላም ስምምነት የትግራይ ጦርነት እንዲያበቃ ሁለቱም ወገኖች ግጭቱን በዘላቂነት ለማቆም ተስማምተዋል። እንደ አሶሴትድ ፕሬስ ዘገባ ይህ ስምምነት የበርካታ ኢትዮጵያውያን ሕይወትና መተዳደሪያ የጠፋበትን ሁለት ዓመት ያስቆጠረ አስከፊ ግጭት ለማቆም የመጀመሪያው ቁልፍ እርምጃ ነው። ከዚህ ሳምንት ጀምሮ ዩኤንኤችሲአር 2400 ሜትሪክ ቶን የሚመዝን መድኃኒት፣ የመጠለያ ቁሳቁስ ብርድ ልብስና የቤት መገልገያ ዕቃዎች የያዙ 61 የጭነት መኪናዎችንና 20 ሺህ ሊትር ነዳጅ የጫነ ታንከር ወደ ትግራይ መላክ መቻሉን አስታውቋል። አስራ ስድስት ሺህ የሚጠጉ ስደተኞችን ወደ ዓለማዎች ማዘዋወር መቻላችን ብቻ ሳይሆን ከመንግሥት የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ ጋር ስምምነት ከተፈራረምን ወዲህ ወደ ሰባት ሺ የሚጠጉትን ማዘዋወር ችለናል። ስለዚህ መውጫት የነበሩ በሺዎች የሚቆጠሩ ስደተኞችን መርዳትና ሕይወታቸውን እንደገና እንዲገነቡ ማድረግ ተችሏል። የስደተኛ ተቋሙ እንደ ማይጨው አዲግራትና አቢ አዲ ባሉ ሁለተኛ ደረጃ የመስክ ቦታዎች ላይ ስራውን መቀጠሉን ገልጿል። በግጭቱም ወቅት ቢሆን የዩኤንኤችሲአር ቡድን ከመቀሌና ከሽሬ በትግራይ ለሚኖሩና በአስቸጋሪ ሁኔታ ውስጥ ለነበሩ ኤርትራውያን ስደተኞች እርዳታ ለማድረግ ይንቀሳቀሱ እንደነበር ተገልጿል። የተወሰነ ድጋፍ ልንሰጣቸው ችለን ነበረ። የመድኃኒት አቅርቦቶችን ይዘን ለመብረር አጋጣሚዎች ባገኘንባቸው ጊዜዎች ሁሉ አድርሰናል። ግን በቂ አልነበረም። ከፍላጎቱ ጋር ተመጣጣኝ አልነበረም እና ደግሞ አዎ ሰዎች በጣም ተሰቃይተዋል። አሶሴትድ ፕሬስ በዘገባው በግጭቱ የተፈናቀሉ ኢትዮጵያውያንን ለመርዳት ዩኤንኤችሲአር ከሰሜን ኢትዮጵያ ባለስልጣናት ጋር በቅርበት እየሰራ መሆኑንም አስታውቋል። ዩኤንኤችሲአር በስደተኞች ላይ ብቻ አይደለም እየሰራ ያለው በግጭቱ ምክንያት በተፈናቀሉ ኢትዮጵያውያን ላይም ጭምር እንሰራለን። እስካሁን ከሁለት ሚሊዮን በላይ ለሚጠጉ የሀገር ውስጥ ተፈናቃዮች በጥበቃ በመጠለያ አቅርቦት እንዲሁም ቤት፣ መሬት መተዳደሪያና ሌሎች አገልግሎቶችንም በማቅረብ መርዳት ይችልናል። ዩኤንኤችሲአር ከወላጆቻቸው ለተለያዩ ሕጻናትና ጾታዊ ጥቃት የደረሰባቸውን ጨምሮ ለተለያዩ ጥቃት ተጋላጭ ለሆኑ ሰዎች የምክር አገልግሎትና ድጋፍ ሲሰጥም ቆይቷል። ከሀምሳ ሺህ በላይ የሚሆኑ የሀገር ውስጥ ተፈናቃዮችም በትግራይ አፋርና አማራ ክልሎች ወደ የመኖሪያቸው እንዲመለሱ ድጋፍ ተደርጎላቸዋል። ሁሉመኝሽ፣ ለዘገባው አመሰግናለሁ። አድማጮች፣ በመጨረሻው የመጽሔት ርዕስ ደግሞ ወደ አዲስ አበባ እንመለሳለን። የአንጋፋ የሃይማኖት አባትና የወንጌል ሰባኪ ቄስ በሊና ሳርካ የቀብር ስነ ስርዓት ዛሬ ተፈጸመ። በሺዎች የሚቆጠሩ ምዕመናን የመንግስት ባለስልጣናትና ወዳጅ ዘመዶቻቸው በቀብር ስነ ስርአቱ ላይ ተገኝተዋል። ማለዳ ላይ በንጦጦ ወንጌላዊት መካነ ኢየሱስ ቤተ ክርስቲያን በተጀመረውና በወዳጅነት ፓርክ በቀጠለው የሽኝት ስነ ስርዓት የተለያዩ መልዕክቶች መሰማታቸውን በሽኝት ፕሮግራሙ ላይ መልዕክት ያስተላለፉት የአዲስ አበባ ከንቲባ አዳነች አቤቤ ደግሞ ቄስ በሊና ሰርካ የፍቅርና የአንድነት ምሳሌ ናቸው ማለታቸውን ጠቅሳ የቀርብ ስነ ስርዓቱን የተከታተለችው ፀሐይ ዳምጠው ተከታዩን አድርሳናለች አንጋፋው የሃይማኖት አባትና ወንጌል ሰባኪ ቄስ በሊና ሳርካ ከትናንት እስከ ዛሬ በዘለቀ አገልግሎት ከፍተኛ እውቅና የተጎናጸፉ በእምነቱ ተከታዮችም ከፍተኛ አክብሮት እንደተቻላቸው የዘለቁ ኢትዮጵያዊ ናቸው። አብዛኛውንም ጊዜ ያገለገሉትም በኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ መሆኑ በቀብር ስነ ስርዓቱ ላይ ተገልጿል። ባደረባቸው ህመም፣ ህዳር 27 2015 ከዚህ ዓለም በሞት የተለዩት ቄስ በሊና የቀብር ስነ ስርዓት ዛሬ በአዲስ አበባ ጴጥሮስ ወ ጳውሎስ የሚቀብር ስፍራ ተፈጽሟል። ዛሬ ማልዳ ላይ በእንጦጦ መካነ ኢየሱስ ቤተ ክርስቲያን በርካታ ምዕመናን በተገኙበት የጀመረው የአስክሬን ሸኝት ፕሮግራም በመቀጠልም በአዲስ አበባ ወዳጅነት ፓርክ ተከናውኗል። በአስከረሽኝቱ ላይ ከተገኙት ሰዎች መካከል አንዳንዶቹን ስለ ቄስ በሊና ሕይወትና አገልግሎት የሚያውቁትን እንዲያካፍሉን ጠይቀናል። ማረፋቸውን ሰምተው ከአሜሪካን ሀገር መምጣታቸውን የተናገሩት አገልጋይ ወንድሞች ሻረው የመጀመሪያው አስተያየት ሰጪ ናቸው። ከአርባ አምስት ወዲህ ነው የሚያውቃቸው በሚያውቃቸው ጊዜ ቤተ ክርስቲያን አብረን እናገለግል ነበር። ማለት እሳቸው ቄስ ናቸው፣ እኔ ደግሞ በድቁና። እሳቸው እራሳቸውን የመረጡት ቄስ፣ በጣም ሩህሩህ ሰው፣ እግዚአብሔርን የሚያገለግሉ፣ እግዚአብሔርን የሚፈሩ፣ እግዚአብሔርን የሚመስሉ፣ አገሩን አገራቸውን የሚወዱ ህዝብን የሚወዱ ማህበረ ምእመናኖቻችን በቅስና በጣም አቁ የሚያገለግሉ እግዚአብሔርን የሚፈሩ የቅርብ አባቴና የቅርብ ጓደኛዬ ናቸው። የአሁኑ ትውልድ ከቄስ በልና ጽናት፣ ደግነትና መረዳዳትን መማር አለበት ያሉት ደግሞ ቄስ ቀን ነው። ገላናቸው ብዙ ከቄስ በልና የሚማረው እንግዲህ ስልሳ ሁለት አመት ጌታ ኢየሱስ ክርስቶስን ማገልገል ማለት ከዛን ነገር ብዙ ዛሬ ብዙ ሰዎች በትንሹ አስር ዓመት ሳያገለግል አምስት አመት ሳያገለግል የምሰናከል ብዙ ነው። ከጌታ ሳይላዩ አገልግሎታቸውን ሳያበላሹ ሳይአበላሹ ስልሳ ሁለት አመት ቆሞ የእግዚአብሔር ቃል መናገርና የእግዚአብሔር መንግስት መናገር ማለት ጥናቱን የሚያሰማው። ሁለተኛ ደግሞ እሳቸው በዓለም ዙሪያ ሁሉ ዞሮ የእግዚአብሔርን ቃል አገልግሎ ከደሃ ጋር ከበሽተኛ ጋር በዘር በቋንቋ ሳይለዩ ከሁሉም ጋር ፍቅር በመግለጥ ትህትናን በመግለጥ የተገፉትን በማቀፍ በመድረስ እየጸለውላቸው እየመከሯቸው ሰው ሁሉ የምትቻቸውን ሰዎች እንኳን ሳይቀሩ እሳቸው የቀረቡ ልጆች ሰው እንዲሆኑ ያብር ሰው እንዲሆኑ ያገለገሉ አባት ነውና ሰው ፍቅር ነው ከሳቸው የሚማረው። ትትናን ነው ከሳቸው የሚማረው። ትጋትን ነው ከሳቸው የሚማረው ጽናት ነው። ከሳቸው የሚማሩት የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዚዳንት ቄስ ዮናስ ይገዙ በበኩላቸው ቄስ በልና የወንጌል አርበኛ ነበሩ ስሉ ነው የገለጹት። ችን ህይወትና አገልግሎት ውስጥ በኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ህይወትና አገልግሎት ውስጥ ከፍተኛ ስፍራ የነበራቸው አባት ናቸው። ከልጅነት ዘመናቸው ጀምሮ በቆራጥነት በጀግንነት የጌታን ስራ በትጋት ሰሩ ነበሩ። ከኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ውስጥ አልፎ ደግሞ ለሌሎች አገሪቱ አብያተ ክርስቲያናት ሁሉ ለሌሎችም አባት ለመሆን በቅተዋልና ክብር ለጌታ። ስለዚህ የሁሉም የሁሉም አባት ነበሩ ተብሎ ቢነገር የበዛ ነው ይሄ አላስብ ትክክል ነው። ቄስ በልና ላመኑት ነገር ማንነታቸውን ራሳቸውን ሰርተው ሁሉ ጊዜ ወደፊት እንጂ ወደኋላ የማይሉ አባት ነበሩ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ቄስ በልና ትውልድን ያነጹ በነበራቸው ጊዜ በአግባቡ ሰርተው ያለፉ አባት ናቸው ሲሉ የእርሳቸውን ፈለግ መቀጠል አስፈላጊ ነው ብለዋል። እርሳቸው ለትውልድ ጥለውልን ያለፉትን ያው የሆነ የሚታይ የሚጨበጥ ስራቸውን እንዲሁም በልባችን ውስጥ የዘሩትን ትልቅ ፍቅር፣ ኢትዮጵያዊነት፣ አብሮነት፣ አንድነት፣ ለእውነት መቆም፣ ተግቶ መስራት እንዳለ ሆኖ ይህንን በመናገር ብቻ ሳይሆን የእሳቸው የትልቅ ሌጋሲ መቀጠል እንዲችል ትውልድ እንዲገነባበት እንዲታነጽበት ዛሬ ኢትዮጵያን በተለያየ ማዕዘን እየናጣፍ ያለው አብሮ መቆም ትልቅ አደጋ እየሆነ እየመጣብን ያለውን ከሳቸው ሕይወት በመማር ትውልድ ሊከተላቸው ይገባልና እዚህ የተገኘን አባቶች፣ እናቶች ከሳቸው ሕይወት በመማር በማስተማርም ጭምር ለኢትዮጵያ ሀገራችን እንደሳቸው በአንድነት፣ በጋራ፣ በስጋትና በእውነት በጽናት እንቁም ማለት እወዳለሁኝ። ቄስ በልና ቄስ በልና ሳርካ በህይወት ዘመናቸው ብዙ ውጣ ወረዶችን ያሳለፉና በጽናት ቆመው የተሻገሩ አባት መሆናቸው በህይወት ታሪካቸው ተገልጿል። በአገልግሎት ዘመናቸው ላበረከቱት ለላቂ አስተዋጽኦ በተለያዩ ጊዜ እውቅናና ሽልማት አግኝተዋል። በኬንያን ሀገር የሚገኘው ብሬክትሩ ኢንተርናሽናል ባይብል ዩኒቨርሲቲ ደግሞ የክብር ዶክተሬት ዲግሪ አበርክቶላቸዋል። ለስልሳ ሁለት አመታት በወንጌል ስራ ማገልገላቸው የተገለጸው ቄስ ፍልና ባለፈው ሳምንት ከዚህ ዓለም በሞት የተለዩት በሰማኒያ ሁለት አመታቸው ነው። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ አመሰግናለሁ፣ ፀሐይ። አድማጮች እዚህ ግድም ስርጭታችንን መከታተል የምችሉባቸውን መንገዶች እናስታውሳችሁ። የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዷችንን በ19፣ በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናጋራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜል መልእክቶቻችሁን ልታ። ሊደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ክብራትና ኮሮና አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የለተሰኘው ምሽት ዝግጅታችን እስከ አራት ሰዓት ይቀጥላል። የስቱዲ ሰዓታችን አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከ አርባ መቃረቡን ያመለክታል። ለዚህ ክፍል ቀዳሚ ወደ ሆነው ሳምንታዊው ቅንብር አፍሪቃ ነክ ርዕሶች ነው የምናልፈው። አፍሪካ ነክ ርዕሶች በምሽቱ ቅንብሩ ነገ ማክሰኞ ለሚከፈተው የዩናይት ስቴትስ እና የአፍሪካ መሪዎች ጉባኤ ላይ ለመሳተፍ የአህጉሪቱ መሪዎች ዋሽንግተን ዲሲ በመግባት ላይ መሆናቸውን የተመለከተ ቅንብር ይዟል። በዚህ ጉባኤ ላይ የዩናይት ስቴትሱ ፕሬዚዳንት ጆ ባይደን የአፍሪካ ሕብረት የቡድን ሀያ አገራት ቋሚ አባል እንዲሆን አሜሪካ ድጋፍ እንድትሰጥ ወይም እንደምትሰጥ ያስታውቃሉ ተብሎም ይጠበቃል ይለናል። የዩናይት ስቴትስ አፍሪካ መሪዎች ጉባኤ በዛሬ ሳምንታዊ የአፍሪካ ነክ ርዕሶች እንዲህ እንመለከተዋለን። ነገ ማክሰኞ በሚጀምረው የዩኤስ አፍሪካ መሪዎች ጉባኤ ላይ ፕሬዚዳንት ጆ ባይደን አምሳ ከሚሆኑ የአፍሪካ መሪዎችና የልዑካን ቡናቸው በአፍሪካ የግል ኩባንያ ባለቤቶች እንዲሁም የዳያስፖራ ማኅበረሰብ ተወካዮች ጋር ስብሰባ ይቀመጣሉ። የወቅቱ የአፍሪካ ኅብረት ሊቀመንበር የሆኑት የሴኔጋሉ ፕሬዚደንት ማኪሳልና የደቡብ አፍሪካው ፕሬዝደንት ሲሪል ራማፎሳ በጠየቁት መሰረት ፕሬዝደንት ጆ ባይደን ህብረቱ የቡድን ሀያ ሀገሮች ማህበር ቋሚ አባል እንዲሆን ያላቸውን ድጋፍ እንደሚያስታውቁ የዋይት ሃውስ አማካሪ የሆኑት ጀድ ደቨርሞንት ተናግረዋል። ከአፍሪካ ሀገራት ውስጥ ደቡብ አፍሪካ ብቻ ነች እስካሁን የቡድን ሀያ ሀገራት ማህበር አባል የሆነችው። በአፍሪካ ህብረት 55 አባል ሀገራት ይገኛሉ። ባለፈው ነሐሴ ዩናይትድ ስቴትስ ከሰሃራ ግርጌ የሚገኙ አገሮችን በተመለከተ አዲስ ስልታዊ ሰነድ አውጥታለች። ይህም የቀጠናውን አስፈላጊነት፣ በቻይናና በሩሲያ የተጋረጠውን አደጋ እንዲሁም ተመሳሳይ አስተሳሰብ ካላቸው አገሮች ጋር ወታደራዊ ትብብር ማድረግን የተመለከተ ነው። አፍሪካን ለመርዳት ነገሮችን በአዲስ መልክ ማከናወን እንደሚያስፈልግና አፍሪካን እንደ ጂኦፖለቲካ ስትራቴጂ አጋር ሳይሆን በራሷ እንደ ዋና ተዋናይ መቁጠር እንደሚያስፈልግ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው ወር ተናግረው እንደነበር የሮይተርስ ዘገባ አስታውሷል። ለመንገድና ባቡር መስመር ግንባታ፣ ለግድብና ኃይል ማመንጫ እንዲሁም ለሌሎችም ግንባታዎች አፍሪካ በዓመት በቢሊዮን የሚቆጠር ዶላር ያስፈልጋታል። ባለፉት አስርተ ዓመታት ከቻይና ዳጎስ ያለ ገንዘብ ለዚሁ ጉዳይ አግኝታለች። ዋሽንግተን የቻይናን ብድር እንደ ወጥመድ ትቆጥረዋለች። አህጉሪቱን በእዳ የሚዘፍቅ ነውም ትላለች። በተቃራኒው በግል ለሚደረግ ኢንቨስትመንት ድጋፍ ማድረግ ላይ ትኩረት ታደርጋለች። ባለሥልጣናት እንደሚሉት ግን ድጋፉን ለማጠናከር ብዙ ማድረግ ይጠበቅባታል። የባይደን አስተዳደር ለአፍሪካ ትኩረት አይሰጥም የሚል ትችት ይቀርብበታል። የቻይና የፖለቲካና የኢኮኖሚ ትብብር አህጉሪቱ ላይ በጥልቀት ስር እየሰደደ ባለበት በዚህ ወቅት ትችቱ ይበልጥ በመሰማት ላይ ነው። በሌላ በኩል የቪኦኤዋ ዘጋቢ ማርያማ ዲያሎ በዋሽንግተን የአፍሪካ ዲፕሎማቲክ ቡድን ዲን ከሆኑት የኮንጎ ሪፐብሊክ አምባሳደር ሰርጅ ሙዬ ጋር ባደረገችው ቆይታ ከዋይት ሀውስና ከውጭ ጉዳይ ሚኒስቴር መስሪያ ቤቱ ጋር ለወራት ለቆየ ጊዜ ለጉባኤው ዝግጅት እንደሰሩ አጫውተዋታል። ከጉባኤው ምን እንደሚጠብቁ ሰርጅ ሙዬ ይናገራሉ። first መጀመሪያ የምንጠብቀው የአፍሪካ ሀገሮች በተናጥል ከዩናይት ስቴትስ ጋር ያላቸውን የሁለትዮሽ ትብብር እንዲያጠናክሩ፣ ከዛም በአህጉር ደረጃ በአፍሪቃና በዩናይት ስቴትስ መካከል ትብብሩ እንዲጠናከር ነው። ይህ ጉባኤ ለአፍሪቃ ህብረት አጀንዳ 2063 ስኬታማነት ዩናይትድ ስቴትስ አስተዋጽኦ የምታደርግበት እንዲሆንም እንፈልጋለን። የአፍሪካ ህብረት እንደሚለው አጀንዳ 2063 የተባለው እቅድ አፍሪካን በዓለም መድረክ ዋና ተዋናይ ለማድረግ ሁሉንም የሚያቅፍ ማህበረሰባዊ እድገትን፣ አህጉራዊና ቀጠናዊ ውህደትን፣ ዲሞክራሲያዊ አስተዳደርን እንዲሁም ሰላም እና መረጋጋትን ቅድሚያ ሰጥቶ የሚንቀሳቀስ እቅድ ነው። ሰርጅ ሙዬ እዚህ ላይ የሚያክሉት አለ። ዊ አፍሪካ ዊ ኒድ ኤነርጂ ዊ ኒድ ኢንፍራስትራክቸር እኛ አፍሪካውያን የኃይል አቅርቦት መሰረተ ልማትና የገንዘብ ድጋፍ ያስፈልገናል። አፍሪካን ለማልማት መልካም ጤናም ያስፈልገናል። በመሆኑም ይህ ጉባኤ በተጠቀሱት መስኮች በአፍሪካና በዩናይትድ ስቴትስ መካከል ትብብር እንዲኖር አስተዋጽኦ ያደርጋል። የቀድሞ ፕሬዚደንት ባራክ ኦባማ የመጀመሪያውን የዩኤስ አፍሪካ መሪዎች ጉባኤ እንደ አውሮፓውያን አቆጣጠር በ2014 ከስምንት ዓመታት በፊት መሆኑ ነው አዘጋጅተው ነበር። ከዛ ወዲህ ብዙ ነገሮች ተከስተዋል። ጁዴ ሙር በዓለም አቀፍ ልማት ማዕከል ከፍተኛ ባለሙያ ናቸው። ጉባኤው የሚደረገው ወሳኝ በሆነ ወቅት ነው ይላሉ። on the african side they will be expecting the us to take a position on some of the issues that are now confronting the continent በአፍሪካ ሀገሮች በኩል ዩናይትድ ስቴትስ በአንዳንድ ጉዳዮች ላይ ለምሳሌ በዋጋ ግሽበት፣ በነዳጅ እጥረት፣ በዩክሬን ያለው ጦርነት በሰዎች ኑሮና ሕይወት ላይ ስለሚያስከትለው ተጽዕኖ እና ስለመሳሰሉት ጉዳዮች ያላትን አቋም እንድታሳውቅ ይጠብቃሉ። በተለይም ደግሞ ይህ ጉባኤ ከኮፕ ሀያ ሰባት በኋላ እንደመደረጉ የአፍሪካ መሪዎች ለከባቢ አየር ብክለት የሚሰጠውን ምላሽ በተመለከተ ዩናይትድ ስቴትስ የመሪነት ሚና እንድትጫወትም ይጠብቃሉ። የአፍሪካን አህጉር በተመለከተ በተባበሩት መንግሥታት ድርጅት ባለፈው ዓመት የወጣው ሪፖርት እንደሚያሳየው ከሌሎች አህጉሮች አንጻር የአፍሪካ አህጉር በይበልጥና በፍጥነት ሞቃታማ በመሆን ላይ ነው። ነገር ግን አፍሪካ ለአየር ብክለት ወይም ለግሪንሃውስ ጋዝ ብክለት ያላት አስተዋጽኦ አራት በመቶ ብቻ ነው። ሰርጅ ሙዬ ስለ ኮንጎ ተፋሰስ ብሉ ፈንድ ያነሳሉ። ይህም የአካባቢው አገሮች ደኑን ከመጉዳት እንዲቆጠቡ የሚያበረታታ ነው። በኛ በኩል ምድርን ወይም ከባቢ አየርን ለመንከባከብ ለምሳሌም በኮንጎ የተፋሰስ አካባቢ ወይም በኮንጎ ተፋሰስ የሚገኘው ሰማያዊ ፕሮጀክት በገንዘብ መደገፍ አለበት። በብዙ ሀገሮች ቃል ተገብቷል፣ ነገር ግን ዳጎስ ያለ የገንዘብ ድጋፍ ሲያደርጉ አይታዩም። የኮንጎ ተፋሰስ እየተባለ የሚጠራው አካባቢ በዓለም ትልቁ ትሮፒካል ደን የሚገኝበት ስፍራ ነው። አፍሪካ በቅርብ በርካታ እና ተደጋጋሚ መፈንቅለ መንግስቶች አስተናግዳለች። በተለይም በምዕራብ በሚገኙት ማሊ፣ ጊኒ እና ቡርኪና እነዚህ አገሮች በጉባኤው ላይ ካልተጋበዙት አገሮች አንዳንዶቹ ናቸው። ጁዴ ሙር የሚያክሉት አለ። እጅግ አስቸጋሪ ወቅት ነው። የአፍሪካ መንግስታት የጸጥታ ሁኔታን አስመልክቶ ከዩናይትድ ስቴትስ የበለጠ እርዳታ ይጠብቃሉ፣ ምክንያቱም ማዕቀብ መጣል ስለምትችል በመሆኑም ሊወሰድ የሚችለውን እርምጃ ማሳየት ብቻ ሳይሆን ለመልካም ተግባር የሚሰጠውን ማበረታቻም ማሳየት አለባት። በአብዛኛው እንደምናየው ግን ተቋማቱ የማበረታቻ ድጋፍ ለመስጠት በቂ ሀብት የላቸውም። ጉባኤው ነገ ማክሰኞ ተጀምሮ ሐሙስ ይጠናቀቃል ተብሎ ይጠበቃል። ይህ በእንዲህ እንዳለ በውጭ የሚገኙ የተለያዩ ማህበራትና ግለሰቦች ኢትዮጵያ ውስጥ ይካሄዳል ያሉትን ሁከት በመጥቀስ ፕሬዝደንት ባይደን የኢትዮጵያን ፕሬዝደንት ሳህለወርቅ ዘውዴን ለጉባኤው መጋበዛቸውን በመቃወም ደብዳቤ ጽፈዋል። ግብዣው እንዲሰረዝም ጥሪ አድርገዋል። የኦሮሞ ቅርስ የአመራርና የመብት ተሟጋች ማኅበር የተሰኘው አካል ባወጣው መግለጫ በኦሮሞ ክልልና በሰሜን ኢትዮጵያ ይፈጸማል ያሉን ሁከት በመጥቀስ የአሜሪካ ባለሥልጣናት ከጠቅላይ ሚኒስትር አብይ አህመድ እና ከፕሬዚደንት ሳህለወርቅ ዘውዴ ጋር የመገናኘታቸውን ጉዳይ መልሰው እንዲያጤኑትና ከኦሮሞ ሕዝብ ጎን እንዲቆሙ ጥሪ አድርጓል። በተመሳሳይ 21 የሚሆኑ ድርጅቶች እና 17 የሚሆኑ ግለሰቦች ለፕሬዚደንት ጆ ባይደን በጻፉት ደብዳቤ በኦሮሞ በኦሮሞና በቤኒሻንጉል ክልል በአማሮች ላይ ይካሄዳል ባሉት ጭፍጨፋ እና ሰብአዊ መብት ረገጣ ምክንያት ለፕሬዚደንት ሳህለወርቅ ዘውዴም ሆነ ለጠቅላይ ሚኒስትር አብይ አህመድ አስተዳደር በጉባኤው ላይ እንዲሳተፉ የቀረበላቸው ግብዣ እንዲሳብ ጥሪ አድርገዋል። በደብዳቤያቸው የዩናይትድ ስቴትስ መንግሥት በጠቅላይ ሚኒስትር አብይ አመራር ወቅት በሰብአዊነት ላይ የተፈጸሙትን ወንጀሎች ያውቃል ያሉት ድርጅቶቹና ግለሰቦቹ ጨካኝ ብለው ከገለጹት መንግሥት መሪዎች ጋር አብሮ መብላትና መጠጣት ተግባራቸውን መደገፍ ማለት ነው ሲሉ አክለዋል። ሳምንታዊውን የአፍሪካ ነክር ሰዎችን ነበር የተከታተል ነው። አድማጮች እንግዲህ ወልዴን ለዝግጅቱ አመሰግናለሁ። አሁን ሳምንቱ ወይም የሳምንቱ የስፖርት ክፍለ ጊዜ ነው። የሞሮኮ ታሪካዊ የዓለም ዋንጫ ስኬት በዓለም አቀፍ ደረጃ አድናቆት እየጎረፈለት ነው። ቡድናቸው ከዓለም ዋንጫ መሰናበቱን ተከትሎ እስካሁን በጥቂቱ ሰባት አሰልጣኞች ከስራ መሰናበታቸው ታውቀዋል። የዩናይትድ ስቴትስ የሴቶች ብሔራዊ ቡድን ለአምስት ዓመታት የያዘውን የፊፋ የዓለም ደረጃዎች ሰንጠረዥ መሪነት አስቀጥሏል ይለናል ኬኔዲ አባተ በተከታዩ ቅንብሩ። በካታሩ የዓለም ዋንጫ አዳዲስ ታሪኮችን በመጻፍ ላይ የምትገኘው ሞሮኮ ዓለም አቀፍ ውዳሴ እየተቸራት ነው። ሞሮኮ ለዓለም ዋንጫ ግማሽ ፍጻሜ የደረሰች የመጀመሪያዋ አፍሪካዊና የአረብ አገር እንደ መሆኗ የተለያዩ አድናቆቶች እየጎረፉላት ይገኛሉ። የአትላስ አንበሶች በሚል ቅጥል ስም የሚታወቁት ሞሮኮዎች ፖርቱጋልን አንድ ለዜሮ ድል አድርገው ግማሽ ፍጻሜውን መቀላቀላቸውን ተከትሎ ደጋፊዎቻቸው በደስታ ሲሰክሩ፣ የሞሮኮ ባንዲራ በዓለም ዙሪያ በሚገኙ ከተሞችም ታይቷል። ከተሞች ራባትና ካዛብላንካ ጀምሮ እስከ ለንደንና ፓሪስ ጎዳናዎች ብዙዎች አደባባይ በመውጣት ደስታቸውን ገልጸዋል። የዓለም የፖለቲካ መሪዎችም በዚህ ውድድር በፊፋ የዓለም ደረጃዎች የመጀመሪያ አስር ውስጥ የሚገኙትን ቤልጅየምን፣ ስፔንንና ፖርቱጋልን ያሸነፉትን የአትላስ አንበሶች አወድሰዋል። የቻድ ፕሬዚደንት መሐማድ ኢድሪስ ዴቢ በትዊተር ገጻቸው ላይ ባሰፈሩት የአድናቆት ጽሁፍ ታሪካዊና ያልተለመደ የ2022 የዓለም ግማሽ ፍጻሜ የአትላስ የራስ አንበሶች ብቃት የመላው አፍሪካ ነው። ለታላቁ የፍጻሜ ውድድር እንዲደርሱ ለአፍሪካ ተወካዮች ሙሉ ድጋፍ አለን። አፍሪካ የዓለም ሻምፒዮን ትሆናለች። አዎ፣ ይቻላል፣ ኢንሻአላ ብለዋል። የዱባዩ ሼክ መሐመድ ቢን ራሺድ በዓለም ዋንጫው ከሞሮኮ ልቆ የሚሰማ ድምጽ የለም ሲሉ፣ የኢራቅ ጠቅላይ ሚኒስትር መሐመድ ሺአ አልሱዳኒ የወንድሞቻችንን ደስታ እንጋራለን ሲሉ በትዊተር ገጻቸው አስፍረዋል። እንደ ሮይተርስ ዘገባ የፍልስጤም ጠቅላይ ሚኒስትር መሐመድ ሽታይ ደግሞ አረቦች ሲደሰቱ ደስ ይለናል ሲሉ ድሉን አወድሰዋል። ሁለቱ ተቀናቃኝ የፍልስጤም ፓርቲዎች ፋታህና ሐማስ የእንኳን ደስ አላችሁ መልእክት ልከዋል ሲልም ሮይተርስ ዘግቧል። የሊቢያ ጠቅላይ ሚኒስትር አብዱልሐሚድ አልዱቤባ ከሞሮኮ ባንዲራ ምስል ጋር የሞሮኮ ብሔራዊ ቡድን ለዓለም ዋንጫ ግማሽ ፍጻሜ በመድረሱ እንኳን ደስ አለን ሲሉ በትዊተር ገጻቸው አስፍረዋል። የዮርዳኖስ ንጉሥ አብዱላህ ሁለተኛ ደግሞ ለሞሮኮ ንጉሥ መሐመድ ስድስተኛ ስልክ በመደወል እንኳን እንኳን ደስ አለውት። ብለዋል በትዊተር ገጻቸው ላይ የአትላስ አንበሶች ለዓለም ዋንጫ የግማሽ ፍጻሜ ውድድር ያለፋችሁ የመጀመሪያው የአፍሪካና የአረብ ቡድን በመሆናችሁ እንኳን ደስ አላችሁ ያሉት ደግሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ናቸው። መልካም ምኞታቸውን የገለጹ ሌሎች ሀገራትና መሪዎችም አሉ። ከዚህ ቀደም በተለያዩ ጊዜያት ሶስት የአፍሪካ ሀገራት ለሩብ ፍጻሜ ደርሰዋል። ካሜሮን በ1990 ሴኔጋል በ2002 እና ጋና በ2010 ነገ ነገር ግን ከአሁኑ የሞሮኮ ስኬት በፊት ግማሽ ፍጻሜን ያሳካ የአፍሪካ ሀገር የለም። የአፍሪካ እግር ኳስ ኮንፌዴሬሽን በትዊተር ገጹ ላይ አህጉራዊ ታሪክ በአትላስ አንበሶች እንዴት ያለ ስኬት ነው ብሏል። በግማሽ ፍጻሜው ሞሮኮ ከፈረንሳይ ጋር የምትገናኝ ሲሆን ድል ከቀናት ለፍጻሜ በመድረስ ሌላ ታሪክ ትሰራለች። የመጨረሻ አራቱን የተቀላቀሉት ሌሎች ሀገራት አርጀንቲናና ክሮኤሺያም እርስ በርስ ይገጥማሉ። ነገ ማክሰኞና በቀጣዩ ቀን ረቡዕ የሚካሄዱትን ሁለት የግማሽ ፍጻሜ ጨዋታዎች ጨምሮ የካታር 2022 የዓለም ዋንጫ ሊጠናቀቅ አራት ጨዋታዎች ብቻ ይቀራሉ። ቡድናቸው ከዓለም ዋንጫ መሰናበቱን ተከትሎ የተለያዩ አሰልጣኞች ከስራ ተሰናብተዋል። የብራዚሉ አዴኖር ሌዮናርዶ ባቺ፣ የኔዘርላንድሱ ሉዊ ቫንሃል፣ የሜክሲኮው ጄራርዶ ማርቲኖ፣ የቤልጅየሙ ሮቤርቶ ማርቲኔዝ፣ የጋናው ኦቶ አዶ፣ የደቡብ ኮሪያው ፓውሎ ቤንቶ፣ የስፔኑ ሉዊስ ኤንሪኬ እስካሁን የተሰናበቱ አሊያም ከቡድናቸው በፈቃዳቸው የተለያዩ አሰልጣኞች ናቸው። ከእነዚህ መካከል ጥቂቶቹ ከቡድናቸው የተለያዩት ግባቸውን ሳያሳኩ በመቅረታቸው ወይም የሚጠበቅባቸውንና ቃል የገቡትን መፈጸም ባለመቻላቸው ሳይሆን ከውድድሩ ፍጻሜ በኋላ እንደሚለቁ አስቀድመው በደረሱት ስምምነት መሰረት እንደሆነ ተናግረዋል። የጋናው ኦቶ አዶ፣ ቲቴ በሚል ቅጽል ስሙ በይበልጥ የሚታወቀው የብራዚሉ ሊዮናርዶ ባቺና የቤልጅየሙ ማርቲኔስ ከውድድሩ በኋላ ለመልቀቅ ቀድመው እንደ ወሰኑ የተናገሩ አሰልጣኞች ናቸው። በመጨረሻም ከካታሩ የዓለም ዋንጫ መረጃዎች ስንወጣ የዩናይትድ ስቴትስን የሴቶች ብሔራዊ ቡድን እናገኛለን። የአገሪቱ የሴቶች ብሔራዊ ቡድን ላለፉት አምስት ዓመታት ይዞ የቆየውን የፊፋን የዓለም ደረጃዎች ሰንጠረዥ መምራቱን ቀጥሏል። ቡድኑ ካለፉት አራት ጨዋታዎች በሶስቱ ቢሸነፍም ነገር ግን የፊፋ የዓለም ደረጃ ሰንጠረዥን የበላይነት እንደያዘ ቀጥሏል። ይሁን እንጂ በዩናይትድ ስቴትስ እና ሁለተኛ ደረጃ ላይ ባለችው በጀርመን መካከል ያለው ልዩነት እየጠበበ ነው። እንደ ጎርጎሮሳውያኑ ከ2017 ጀምሮ የዩናይትድ ስቴትስ ሴቶች ብሔራዊ ቡድን በፊፋ ደረጃ ሰጣት ቀዳሚውን ደረጃ ይዞ ቆይቷል። ጀርመን ስዊድንን በመቅደም ሁለተኛ ላይ ስትሆን፣ እንግሊዝና ፈረንሳይ ተከታዮቹን ደረጃዎች ይዘዋል። ካናዳ ከስፔን ቀድማ ስድስተኛ ደረጃ ላይ ተቀምጣለች። ብዙ የአውሮፓ ቡድኖች ደረጃቸውን ከፍ እያደረጉ በቀዳሚዎቹ ስፍራዎች እየተቀመጡ ሲሆን ከአስር ምርጥ ቡድኖች ውስጥም ስድስቱ የአውሮፓ ቡድኖች ናቸው። ፊፋ እንደገለጸው በታሳሱ የደረጃ ሰንጠረዥ ከ ሁለት መቶ አስራ አንድ አባል ማህበራት ውስጥ አንድ መቶ ሰማኒያ ሰባቱ ተካተዋል። ይህም በእስካሁኑ ሂደት በሴቶች ብሔራዊ ቡድን የደረጃ ሰንጠረዥ ውስጥ ከተካተቱት ከፍተኛው ቁጥር መሆኑን አስታውቋል። በዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዳ አባተ አዲስ አበባ። ኔዲ ባትን ለወቅታዊ የስፖርት ዜናዎች አመሰግናለሁ። አድማጮች እንዴት እንደምታገኙንና የስልክ ቁጥሮቻችንን ጨምሮ ላስታውሳቸው አድራሻዎቻችንን በዋትስአፕ በ2022513505 በስልክ ቁጥራችን ደግሞ 2022059942 የውስጥ መስመር 14 ታገኙናላችሁ። በትዊተርም ሃሽታግ ቪኦኤ አምሃሪክ ላይ ተከተሉን። አድማጮች አሁን ደግሞ ጋቢና የወጣቶችን ፕሮግራም እንዴት እንደምትከታተሉ እናስታውሳችሁ። ጋቢና ቪኦኤ ዘውተር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቁማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ ክቡራትና ክቡራን አድማጮች ስርጭታችን ወደ መጠናቀቁ ተቃርቧል። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። በሴቶች ላይ የሚደረገው ጥቃት እንዲቆም በሚያሳስበው በህዳር 16ቱ ዓለም አቀፍ ቀንና ታህሳስ አንድ በተከበረው የሰብአዊ መብቶች ቀን መካከል ያሉት 16 ቀናት ጾታን መሰረት ያደረጉ ጥቃቶችን ለመከላከልና ለማስወገድ ውጤታማ መንገዶችን ለማፈላለግ ውለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጽሁፍ ባወጡት መግለጫ ከሶስት ሴቶችና ልጃገረዶች መካከል አንዳቸው በህይወት ዘመናቸው የጾታ ወይም አካላዊ ጥቃት ይደርስባቸዋል። ከመቶ የሚሆኑ ሴቶች በሰብአዊነት አውድ ውስጥ ጾታን መሰረት ያደረገ ጥቃት ይፈጽምባቸዋል ሲሉ አስታውቀዋል። ብሊንከን አክለውም ጾታን መሰረት ያደረጉ ጥቃቶች በኤልጂቢቲኪዩ ፕላስ፣ በአካል ጉዳተኞች፣ በብሔር እና በዘር በተገለሉ የማህበረሰብ አባላት፣ በአረጋውያንና በተገለሉ ሌሎች የማህበረሰቡ ክፍሎች ላይ በስፋት የሚካሄዱ ለተጎጂዎቹ ምንም ፍትህ ሳይሰጥ የሚፈጸሙ ናቸው ብለዋል። እንደተባበሩት መንግስታት መግለጫ ዛሬ በዓለም ላይ የሴቶች መብቶች በጥቃት ስር ናቸው። የሴቶች መብት ተሟጋቾችና የሴቶች ሰብአዊ መብቶች ተከላካይ እንቅስቃሴዎችን በመቃወም የሚካሄዱ ጥቃቶች እየጨመሩ ነው። ግጭቶችና ቀውሶች ባሉበት ቦታ ሴቶችና ልጃገረዶች ላይ ከሌሎች የበለጠ ጾታን መሰረት ያደረገ ጥቃት ይደርስባቸዋል። በበይነ መረብ ላይ የሚካሄደው ጾታን መሰረት ያደረገ ጥቃት እየጨመረ ነው። ነባር የጥቃት አይነቶች ላይ በመመስረት አዳዲስ የጥቃት አይነቶችም እየተፈጠሩ ነው። በቤት ውስጥ የሚፈጸሙ ጥቃቶች ሰዎችን አስመልክቶ የሚወጡ ሕጎች እየተዳከሙ ነው። መንግስታት ጾታን መሰረት ያደረጉ ጥቃቶችን በሚቃወሙ ሰዎች ላይ የኃይል እርምጃ እየተጠቀሙ ነው። ለሴቶች መብቶች የቆሙ ድርጅቶችም ከጊዜ ወደ ጊዜ እየተገለሉ ነው። ይህም ሆኖ ግን ጾታን መሰረት ያደረገን ጥቃት መከላከል ይቻላል። ጠንካራና ራስ ገዝ የሆኑ የሴቶች ንቅናቄዎች የፖሊሲ ለውጦች እንዲወጡ አስፈላጊዎቹ አንቀሳቃሽ ናቸው። ስለዚህ በመላው ዓለም ከሴቶች መብት ንቅናቄዎች ጋር አብሮ መቆምና ለመብታቸው መታገል በጣም አስፈላጊ ነገር ነው። ጾታን መሰረት ያደረገ ጥቃት የደረሰባቸው ተጎጂዎች መታመንና መደገፍ ይገባቸዋል። አድሏዊና የተለመዱ መጥፎና አግላይ አመለካከቶችን በድረገጽም ላይ ሆነ ከዚያም ውጪ የሚያጠናክሩ አስተያየቶች፣ ለከፋና የጉልበት ዛቻዎች፣ የወሲብ ጉንተላዎች ሊወገዙ ይገባቸዋል። መርዛማ የተባዕት ጠባዮች ሊፈቀዱ አይገባም። በተመሳሳይ ወቅትም የጾታ ጥቃት ሰለባ ለሆኑት መጠለያዎችን መስጠት የምክርና ሌሎች በሕይወትና በሞት መካከል ልዩነት ሊፈጥሩ የሚችሉ ድጋፎች እጅግ ወሳኞች ናቸው። ጥቃትን፣ ጉንተላን፣ ማስፈራራትና ዛቻን የመከላከያ ዘዴዎች እንዲሁም የሴቶች የሰብአዊ መብቶች ተከላካዮች መጠናከር ይኖርባቸዋል። እነዚህን ሁሉ ተግባራዊ ለማድረግ በበርካታ ተጨማሪ ሴቶችና አጋር ወንዶች በውሳኔ ሰጭነት ቦታ ያስፈልጋሉ። የሴቶች መሪዎችም ለለውጥ ጥብቅና በሚቆሙበት ወቅት ከለላና ጥበቃ ሊደረግላቸው ይገባል። ጾታን መሰረት ያደረጉ ጥቃቶች ብዙ ጊዜ በአንድ የተወሰነ ማህበረሰብ ውስጥ በጣም የተለመዱ ተራ ነገሮች ተደርገው ይወሰዳሉ። ይህ ባለስልጣናት በሁሉም የተለያዩ የማህበረሰብ ክፍሎች ውስጥ ላሉት ለሴቶችና ልጃገረዶች የሰብአዊ መብቶች እውቅና እንዳይሰጡ ስለሚያደርግ ይህ ወንጀል ተፈጽሞ በተገኘ ጊዜ ሳይቀጡ ይቀራሉ። ዩናይትድ ስቴትስ በሴቶችና ልጃገረዶች ላይ በሚደርሱት ጾታ ተኮር ጥቃቶች ላይ ትኩረት ለመስጠትና ይህን ለማስቆም ከሌሎች አጋሮቻችን ጋር አብራ ለመስራት ቁርጠኛ ናት። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች ለሰኞ ምሽት ያሰናዳውን እዚህ ላይ አጠናቀቀ። ያስተናገድኳቸው አሉላ ከበደ፣ ኤልያስ አስማርን ተክታ ሁለተኛውን አካባቢ ቀናቀረቀችው ያቀናበረችው ሲሆን ግርማ ጋር በዚህ ተሰናበትን። መልካም ምሽት፣ ደህና ደሩ Thank